የአሜሪካ ድምጽ ነው። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ ነሐሴ 11 2015 ዓ ም የሐሙስ ምሽት መሰናዷችን ጀመረ። ¶¶ <pans> የአፍሪካ ሕብረት የአማራ ክልል ግጭት በሰላማዊ መንገድ እንዲፈታ ጥሪ አቀረበ። በሌላ በኩል የጉራጌ ዞን ምስራቃዊ ክፍል በአዲስ መልክ እንዲዋቀር የሚጠይቅ ሰልፍ የተወላጆቹ ሰልፍ ተካሂዷል። ትግራይ ክልላዊ ውክልና ባቋረጠችባቸው ሁለቱ የፌዴራል ምክር ቤቶች ያሏት መብቶችና ጥቅሞች እንዲጠበቅ ተጠየቀ የሚሉትና ሌሎች ዘገባዎችን ይዘን ነው የምሽቱን መሰናዶ ይዘን ወደ እናንተ የመጣ ነው ሰላም ጤና ይስጥልኝ የተከበራችሁ አድማጮ ተመልካቾቻችን እንደምናመሽታችኋል ከአሜሪካ ድምጽ ዋሽንግተን ዲሲ የዕለቱን መሰናዶ እየመራው ኤደን ገረመው በአርቶቱ ጽዮን ግርማ ኤልያስ አስማረ ደግሞ የምስልና ድምጽ ቅንብሩን በማከናወር ከስቱዲዮ ባለሙያዎች ጋር በመሆን አብረናችሁ የምናመሽ ይሆናል ዝግጅቶቻችንን ከሬዲዮ በተጨማሪ በቪያማሪክ የፌስቡክ ገጽ ላይ ና ድረ ገጽ ላይ እንድትከታተሉ በአክብሮት እንጋብዛለን። እስከ ምሽቱ አራት ሰዓት ድረስ አብራችሁን እንድትቆዩ እየጋበዝን አሁን ከዓለም ዙሪያ ወደ ተሰባሰቡ አጫጭር ዜናዎች እንሻገራለን። በድጋሚ እንደምናመሻችሁ፣ ዜናውን የማቀርብላችሁ እንግዳ ወሌ ነኝ። የአፍሪካ ሕብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ በአማራ ክልል ያለው ግጭት በአፋጣኝ ቆሞ ሰላማዊ ድርድር እንዲጀመር ጥሪ ማድረጋቸው የኬንያው ሳፋሪኮም በኢትዮጵያ የተንቀሳቃሽ ስልክ የገንዘብ ልውውጥና ግብይት አገልግሎት መጀመሩ እንዲሁም ከዓለም ምጣኔ ሀብት ሩቡን ድርሻ በያዙ አምስት ሀገሮች የተመሠረተው የብሪክስ ቡድን መሪዎች በሚቀጥለው ሳምንት በደቡብ አፍሪካ ውስጥ እንደሚሰበሰቡ ተገለጸ። የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ዝርዝሩ እናልፋለን። የአፍሪካ ሕብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ በኢትዮጵያ የአማራ ክልል ወደ ትጥቃይ ፍልሚያ የገቡት የመከላከያ ሰራዊትና የፋኖ ታጣቂ ኃይሎች በአፋጣኝ ውጊያ ቁመው ለሰላማዊ ውይይት እንዲቀመጡ ጥሪ አቅርበዋል። የሕብረቱ ኮሚሽን ሊቀመንበር ትናንት ረቡዕ ባወጡት መግለጫ ተፋላሚዎቹ ለሰላማዊ ዜጎች ደህንነት ጥንቃቄ እንዲያደርጉ በአጽንዖት አሳስበዋል። የአሜሪካ ድምፅ በጉዳዩ ላይ ያነጋገራቸው በባህር ዳር ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል የሚያስተምሩ ሁለት ምሁራን የአፍሪካ ህብረት ያቀረበው የሰላም ውይይት ጥሪ ሊደገፍ እንደሚገባ ገልጸዋል። አድማጮች፣ በዚህ ጉዳይ ላይ በአብይ ርዕሳችን ሰፋ ያለ ዘገባ ይኖረናል። የኬንያው ሳፋሪኮም በኢትዮጵያ የተንቀሳቃሽ ስልክ የገንዘብ ልውውጥና ግብይት አገልግሎት ጀምሯል። በሮይተርስ የጠናቀረውን የዚህን ዘገባ ቆንጅት ታየ አቅርበዋለች። ከአፍሪካ ግዙፍ ምጣኔ ሀብቶች አንዷ እንደሆነች በሚነገርላት በኢትዮጵያ አገልግሎቱን ለማሳደግ እየተንቀሳቀሰ ያለው የኬንያው የቴሌኮሙኒኬሽን ኩባንያ ሳፋሪኮም ኤምፔሳ የሚባለውን በሞባይል ስልክ የሚፈጸም የገንዘብ ልውውጥ አገልግሎት ትናንት ረቡዕ ጀምረዋል። በከፊል የደቡብ አፍሪካው ቮዳኮም እና የብሪታንያው ቮዳፎን ኩባንያዎች ንብረት የሆነው ሳፋሪኮም ኢትዮጵያ ውስጥ ባለፈው ዓመት የስልክና የዳታ አገልግሎት መስጠት ከጀመረ ወዲህ ከሁለት ሚሊዮን በላይ ደንበኞችን አፍርቷል። ኤምፔሳ የፋይናንስ አገልግሎት ተደራሽነትን በከፍተኛ ደረጃ እንደሚያሳድግ የገለጹት የሳፋሪኮም ኢትዮጵያ ተጠባባቂ ስራ አስፈጻሚ ስታንሊ ጆርጌ፣ ደንበኞቻችንን ከዚህ አገልግሎት የሚያገኙትን ጥቅም ለማሳደግ መስራታችንን እንቀጥላለን ብለዋል። ኬንያ ውስጥ የኤምፔሳ አገልግሎቱን የዛሬ 16 ዓመት የጀመረው ሳፋሪኮም ከፍተኛ ትርፍ እያስመዘገበ መሆኑንና ግብጽ፣ ኮንጎ ዲሞክራሲያዊት ሪፐብሊክ፣ ጋና፣ ኬንያ፣ ሌሶቶ፣ ሞዛምቢክ እና ታንዛኒያ ውስጥም እንደሚሰራ ታውቋል። ሳፋሪኮም ኢትዮጵያ ውስጥ በመንግስት ይዞታነት የቆየውን የቴሌኮሚኒኬሽን አገልግሎት መንግስቱ የዛሬ አራት ዓመት ለግሉ ዘርፍ መክፈቱን ተከትሎ የገባ የመጀመሪያው የውጭ የግል የቴሌኮም ኩባንያ ነው። ከ120 ሚሊዮን በላይ የሕዝብ ቁጥር ባላትና ወጣት በሚባለው የዕድሜ ክልል ውስጥ ባለው ሰው ብዛት ደግሞ ከአፍሪካ ቀዳሚ ናቸው ከሚባሉ ሀገሮች ተራ በምትገኘው ኢትዮጵያ በመጪዎቹ ዓመታት ግዙፍ እድገት እንደሚያስመዘግብ ኩባንያው እምነቱን እየገለጸ ነው። አገልግሎቱ ግዙፍ ለሆኑ እድሎች በር እንደሚከፍት የሚናገሩ ተንታኞች ፈጣን ውጤት ለማስመዝገብ ሳፋሪኮም ግዙፍ መዋለ ንዋይ መመደብ እንደሚያስፈልገው ጠቁመዋል። ኢትዮጵያ ውስጥ ስራውን ለመጀመር ከፍተኛ ንዋይ እንዳፈሰሰ ይህም ከፍተኛ ጫና እንዳሳደረበት የሚነገርለት ሳፋሪኮም ካለፈው ታኅሳስ ሀያ ሁለት እስከ መጋቢት ሀያ ሁለት በነበሩት ሶስት ወራት ውስጥ የነበረው ገቢ በአንድ አምስተኛ ቀንሶ እንደነበረ የሮይተርስ ዘገባ አመልክቷል። ከዚያ ወዲህ ባለው የሀገሪቱ የፋይናንስ ዓመት ውስጥም ትርፉን ከእጥፍ በላይ ካሳደገው ከኢትዮ ቴሌኮም ብርቱ ፉክክር እንደተደቀነበት ይነገራል። ኢትዮ ቴሌኮም ቴሌብር በሚባለው የሞባይል ስልክ የገንዘብ ልውውጥ አገልግሎቱ ከ34 ሚሊዮን በላይ ደንበኞችን ማግኘቱን ባለፈው ወር አስታውቋል። ኒጀር ውስጥ የተካሄደውን ኩዴታ ለመቀልበስ ጣልቃ ሊገቡ ስለሚችሉበት ሁኔታ ለመነጋገር የምዕራብ አፍሪካ ወታደራዊ አዛዦች ጋናውን ዋና ከተማ አክራ ላይ ተሰብስበዋል። በሌላ በኩል ደግሞ የአውሮፓ ሕብረት በሁንታው መሪዎች ላይ ማዕቀብ እንዲጥል ጀርመን ጥሪ አድርጋለች። በቀጠናው በተከታታይ የታየው ወታደራዊ መፈንቅለ መንግስት ያሳሰበው የምዕራብ አፍሪካ የኢኮኖሚ ማህበረሰብ ኤኮዋስ ህገ መንግስታዊ ስርዓትን መልሶ ለመትከል የሚያስችል ኃይል እንዲንቀሳቀስ ተስማምቷል። የመፈንቅለ መንግስቱ መሪዎች በቁም ስር የያዟቸውን ፕሬዚደንት መሐመድ ባዙሙን እንዲለቁ የጠየቀው ኤክዋስ ድርድሮች የማይሳኩ ከሆነ ወታደሮችን እንደሚያሰማራ አስጠንቅቋል። የኤክዋስ ወታደሮች ከእንደ አውሮፓውያን አቆጣጠር 1990 ዓ ም ወዲህ ላይቤሪያና ሴራሊዮን ውስጥ በነበሩ የእርስ በርስ ጦርነቶች ጣልቃ ገብተው ተዋግተዋል። ኤኮዋስ ኃይል ለመጠቀም የሚወስን ከሆነ የአክራው ስብሰባ ዘመቻው ውጤታማ የሚሆንበትን መላ ይዘይዳል ሲሉ የኢኮኖሚ ማህበረሰቡ የፖለቲካ ጉዳዮች እንዲሁም የሰላምና የጸጥታ ኮሚሽነር አብዱልፋቱ ሙሳ ተናግረዋል። ስብሰባው ነገ አርብ እንደሚጠናቀቅና አዛዦቹ ቀጣይ እርምጃዎችን እንደሚያሳውቁ የኤኤፍፒ ዘገባ አመልክቷል። ከሰሜን ምዕራብ አፍሪካ ኬፕ ቨርድ ደሴቶች ከአንድ ወር በፊት ተነስተው ወደ አውሮፓ እየተጓዙ ከነበሩ ከ100 በላይ ፍልሰተኞች መካከል እስከ 60 በላይ የሚሆኑት ባህር ውስጥ ሳይሰምጥሙ እንዳልቀረ ዓለም አቀፉ የፍልሰት ድርጅት አይ ኦ ኤም አስታወቀ። ፍልሰተኞቹ ተሳፍረውባት በነበረ ጀርባ ላይ ሰባት አስከሬኖች መገኘታቸውን ከተሳፋሪዎቿ አምሳ ስድስቱ ሞቶ ሊሆን እንደሚችል ድርጅቱ አክሎ አመልክቷል። በሌላ በኩል ደግሞ አንዲት የስፓኝ አሳ አስጋሪ መርከብ 38 ፍልሰተኞችን ኬፕ ቨርድ ባህር ዳርቻ ላይ በሕይወት ማንሳቷን የስፓኝ የባህር ኃይል ፈጥኖ ደራሽ አገልግሎት አስታውቋል። ፍልሰተኞቹ በአንድ ትልቅ የአሳ ማስገሪያ ጀልባ ላይ ሆነው ከአንድ ወር በፊት ከሴኔጋል መነሳታቸውን አንድ የስፔን የፍልሰት ጉዳዮች ተሟጋች ድርጅት አውስተዋል። ኬፕቨርድ ፍልሰተኞች ወደ ስፔን በሚያደርጉት አደገኛ የባህር ጉዞ መስመር ላይ ትገኛለች። በየዓመቱ ወደ አውሮፓ ለመሻገር የሚሞክሩ በሺዎች የሚቆጠሩ ፍልሰተኞች ሕይወታቸውን እንደሚያጡ አሶሲየትድ ፕሬስ ዘግቧል። ሄይቲን እንዲያረጋጋ በሚል የሚላክ የውጭ ኃይል መብቶችን የሚጥስ ከሆነ እንደሚፋለመው የኃይለኛው የወሮበሎች ቡድን መሪ ነው የሚባለው የቀድሞ ፖሊስ ባልደረባ ዝቷል። በመንደር ስሙ ባርቤኪው የተባለ የሚጠራው ጂሚ ሼሊዜ ዜጎች በመንግስቱ ላይ እንዲነሱ ጥሪ አድርጓል። የዋና ከተማይቱን ፖርቶ ፕራንስ በ80 ከመቶ መቆጣጠራቸው የሚነገረውን ወሮበሎች ለመፋለም ጠቅላይ ሚኒስትር ኤሬር ሄንሪ የውጭ እርዳታ ሲጠይቁ ቆይተዋል። ኬንያ የፖሊስ ኃይል ልክ እንደምትችል የገለጸች ሲሆን ዩናይትድ ስቴትስ ደግሞ በመንግስታቱ ድርጅት የጸጥታ ጥበቃ ምክር ቤት ከድርጅቱ ውጪ የሆነ ኃይል መሰማራት የሚያስችል የውሳኔ ሀሳብ ለማጸደቅ ማሰቧ ተገልጿል። ዓለም አቀፉ ኃይል ጠቅላይ ሚኒስትሩንና ሙሰኞች የሚላቸውን ፖለቲከኞች ለመያዝ የሚመጣ ከሆነ እንደሚቀበል የወሮበሎቹ መሪ ነው የሚባለው ሼሊዜ ገልጿል። ሄንሪ በትረ ሥልጣኑን የጨበጡት የአገሪቱ ጠቅላይ ሚኒስትር የነበሩት ጆቨኔል ሞይዝ ከሁለት ዓመታት በፊት በአደጋ ጣዮች መገዳደራቸውን ተከትሎ ነበር። ከዓለም የምጣኔ ሀብት ሩቡን ድርሻ በያዙ አምስት አገሮች የተመሰረተው የብሪክስ ቡድን መሪዎች በሚቀጥለው ሳምንት በደቡብ አፍሪካ ውስጥ እንደሚሰበሰቡ ተገለጸ። መሪዎቹ በዚህ ስብሰባቸው ላይ ምጣኔ ሀብት ተኮር ሆኖ የተፈጠረውን ቡድን ወደ ጂኦፖለቲካዊ ኃይልነት በመቀየር የምዕራባውያንን ተጽዕኖ ለመገዳደር ያስችለናል የሚሉትን መላ ሳያበጁ እንደማይቀር ይሰማል። ስብሰባው ላይ ከመስራች አባል አገሮቹ የብራዚል፣ የህንድ፣ የቻይናና የደቡብ አፍሪካ መሪዎች በአካል እንደሚሳተፉና የሩሲያው ፕሬዚደንት ቭላድሚር ፑቲን ግን እንደማይገኙ ታውቋል። ፑቲን ውስጥ የጦር ወንጀል ፑቲን ዩክሬን ውስጥ የጦር ወንጀል ፈጽመዋል በሚል በተገኙበት እጃቸው እንዲያዝ ዓለም አቀፉ የወንጀል ችሎት ከጥቂት ወራት በፊት ማዘዣ ማውጣቱ ይታወሳል። ስብሰባው በተጨማሪም እያደገ ከመጣው ቡድኑን የመቀላቀል ጥያቄ አንጻር በተለይ የአፍሪካ ሀገሮችን በማቀፍ ለመስፋፋት በሚችልበት ሁኔታ ላይም ይወያያል ተብሏል። ኢትዮጵያ ብሪክስን ለመቀላቀል ጥያቄ በይፋ ካስገቡ ሀገሮች አንዷ ነች። ቡድኑ በእርዳታና በንግድ አፍሪካን ለማማመል ለማማለል አቅዷል ሲል ሮይተርስ በዘገባው አመልክቷል። የዓለም አካሄድ ለአሜሪካና ለባለጠጋ አጋሮቿ ፍላጎት ያደላ ነው የሚለው ቅሬታ ለብሪክስ መፈጠር ዋና ምክንያት ነው ሲል ዘገባው አክሏል። ክቡራትና ክቡራን ለምሽቱ የያዝነው ዜና በዚሁ ተፈጽሟል። ለቀሪው ክፍለ ጊዜ ወደ ኤደን መራቸዋሉ። እንግዲህ ወልዴን ለዓለም ዜናዎች አመሰግናለው በ22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርችል ቻናል 57 ዲግሪ ከዋሽንግተን ዲሲ ስቱዲዮ 18 የሚተላለፍላችሁ የሐሙስ ምሽት መሰናዷችን ይቀጥላል። አብራችሁን ስለሆናችሁ አብዝተን እናመሰግናለን። የደንገረመው መሰናዳውን በመምራት ጽዮን ግርማ፣ በአርትኦቱ እንዲሁም ደግሞ በምስልና ድምጽ ቅንብር ሲሳይ አሸናፊ ና ግርማ ደገፋ፣ ዌብና ማህበራዊ ፕሮዲሰራችን አበባየሁ ገበያው ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎችና ከአቀናባሪያችን ኤልያስ አስማራ ጋር በመሆን አብራችሁን ትዘልቁ ዘንድ በአክብሮት እንጋብዛለን። አሁን ለዕለት ወደ ያያዝ ነው አብይ ዘገባ ይሻገር። የአፍሪካ ሕብረት በአማራ ክልል ግጭት በሰላማዊ መንገድ እንዲፈታ ጥሪ አቅርቧል። የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመት በኢትዮጵያ የአማራ ክልል ወደ ትጥቃዊ ፍልሚያ የገቡት የመከላከያ ሰራዊትና የፋኖ ታጣቂ ኃይሎች በአፋጣኝ ውጊያውን አቁሞ ለሰላማዊ ውይይት እንዲቀመጡ ጥሪ አቅርበዋል። የህብረቱ ኮሚሽን ሊቀመንበር ትላንት ረቡዕ ባወጡት መግለጫ ተፋላሚዎቹ ለሰላማዊ ዜጎች ደህንነት ጥንቃቄ እንዲያደርጉም አጽንኦት ሰጥተው አሳስበዋል። የአሜሪካ ድምጽ በጉዳዩ ላይ ያነጋገራቸው በባህር ዳር ዩኒቨርሲቲ የፖለቲካ ሳይንስ ማስተማርና ዓለም አቀፍ ግንኙነት ትምህርት ክፍል የሚያስተምሩ ሁለት ምሁራን የአፍሪካ ህብረት ያቀረበው የሰላም ውይይት ጥሪ ሊደገፍ እንደሚገባም ገልጸዋል። የትምህርት ክፍሉ መምህር ረዳት ፕሮፌሰር ያያው ገነት ቸኮል በአስተያየታቸው ላይ እንዳመለከቱት ከሰላማዊ ውይይቱ አስቀድሞ መንግስት ግጭቱን ያነሳሱና ያባባሱ ነባርና ወቅታዊ የህዝብ ጥያቄዎችን የጥቂት ስልጣን ፈላጊ ቡድኖች ነው ከሚል ፍረጃው ሊታቀብ ወይም ሊታረም ይኖርበታል ሲሉ ተናግረዋል። አስቴር ምስጋናው ዝርዝር ዘገባ አላት። የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳፋኪ መሐመድ በኢትዮጵያ በትጥቅ የተደገፈ ፍልሚያ ውስጥ የገቡት የመንግስት የጸጥታ ኃይሎችና በክልሉ የሚንቀሳቀሱ ታጣቂዎች ጦርነቱን በአፋጣኝ አቁመው ሰላማዊ መፍትሄ የሚያመጣ ውይይት እንዲጀምሩና ለሰላማዊ ዜጎችም ከለላ እንዲያደርጉ በአጽንኦት የሚያሳስብ ጠንካራ ጥሪ አቅርበዋል። አህጉራዊ ህብረቱ በኢትዮጵያ ሰላምና መረጋጋትን ለማስፈን ያለውን ተነሳሽነት ለመደገፍ ቀጣይነት ያለው ዝግጅት እንደሚያደርግ የህብረቱ ኮሚሽን ሊቀመንበር ተናግረዋል። በባህር ዳር ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ጥናት ትምህርት ክፍል የሚያስተምሩና ለአሜሪካ ድምፅ አስተያየታቸውን የሰጡ ሁለት ምሁራን የአፍሪካ ህብረት ያቀረበው የሰላም ጥሪ ሊደገፍ እንደሚገባ አመልክተዋል። በዩኒቨርሲቲው የትምህርት ክፍል መምህር ረዳት ፕሮፌሰር ያያውገነት ቸኮል በህብረቱ ኮሚሽን ሊቀመንበር የቀረበው የሰላም ጥሪ እንደሚደግፉት ቢገልጹም የፌዴራል መንግስት በአማራ ክልል ትጥቃዊ ግጭት ላስከተለው ችግር ያለው አረዳድ የተለየ በመሆኑ ሰላማዊ ጥሪው ይሳካል የሚል እምነት እንደሌላቸው ተናግረዋል። እየቀረበ ያለው እንደ ህዝብ ላለፉት አመታትም በነበሩ ያልተመለሱ ውሎ አድሮ ያሉ ጥያቄዎች አሉ። ስለዚህ መሰረታዊ ጥያቄው ምንድን ነው? መዋክራዊና ስርአታዊ ጥያቄ ነው ያለው። የመንግስት የሚሰጥበት ምላሽና መሬት ላይ ያለው ትክክለኛው የህዝብ ጥያቄ በተለያዩ የተቃርሞ ጉዞዎች ላይ የሚሄዱ ናቸው። ስለዚህ መንግስት አሁንም እንደገና ሪኮንሲደር ማድረግ ያለበት ምንድነው የተነሳው ጥያቄ የጥቂት የታጠቁ ቡድኖች አይደለም። መሰረታዊ የሆነ የህዝብ ጥያቄ ነው። ይሄ ስልጣን አይደለም። ስለዚህ አማራ ላይ ያለውን ጥያቄ በወታደራዊ ብቻ ለመመለስ መሞከር አማራ አካባቢ ላይ ያለውን የከፍተኛ የሆነ ውጥረት በመፍጠር ተጨማሪ ችግር እንደሀገር ሊያመጣ ስለሚችል መንግስት ማድረግ ያለበት አንደኛ፣ ከምንም በላይ ጥያቄው የህዝብ መሰረታዊ ጥያቄ መሆኑን አምኖ መቀበል፣ ከምንም በላይ የፖለቲካ ፍረጃ ነጻ መሆን ከሚመለከታቸው ከሁሉም ወገኖች ጋር ጥያቄዎችን በድርድር ለመፍታት ከተሞከረ ዛት የአፍሪካ ዩኒየን ያቀረበው የሰላም ጥሪ ሊሳካ ይችላል ማለት ነው። ከዛ ይልቅ ህዝባዊ መስረት ሊኖረው የሚችለው ምንድን ነው? ህዝብ ያነሳቸው ጥያቄዎች የህዝብ ጥያቄዎች ናቸው። እነዚህን መመለስ ነው ትክክል ሊሆን የሚችለው እንጂ በጥቂት ግለሰቦች ሰበብ ነው በማለት ወታደራዊ መፍትሄ ወይም ወታደራዊ የሆነ እርምጃ በመውሰድ ጥያቄዎች ይመለሳሉ የሚል እምነት አይኖረኝም። ይሄ ደግሞ በዚህ መንገድ ሰላምን ማምጣት አይቻልም የሚል እምነት አለኝ። ምሁሩ አክለውም የአማራ የአማራ ህዝብ ጥያቄ በመንግስት እንደሚባለው በጥቂት ጽንፈኛና ዘራፊ ቡድኖች የተነሳ ሳይሆን ለአመታት በተለያዩ መንገዶች ሲገለጽ የቆየና ሰፊ ህዝባዊ መሰረት ያለው እንደሆነ አብራርተዋል። የማህበረሰብ አንቂዎች ጥያቄዎችን ለብዙ ጊዜ ሲያነሱ ቆይተዋል። ጋዜጠኞች ሁሉም የህብረተሰብ አንቂ የሚባሉት ይህን ጥያቄ ያነሳሉ። ምሁራን ይህን ጥያቄ ያነሳሉ። ሁሉም የፖለቲካ ድርጅቶች ይህን ጥያቄ በስፋት ያነሱታል። ሲቀጥል በተለያየ መንገድ ደግሞ ጥያቄዎቹ እዚህ ብቻ ሳይሆን ደግሞ የዓለም አቀፍ የሆኑ የሲቪክ ድርጅቶችም ያነሱታል። የሂውማን ራይት ኮሚሽንም ጥሰቱ እንዳለ ያነሳል። መፍትሔ መወሰድ አለበት ይላል ለብዙ ጊዜ። ስለዚህ ምንድን ነው የተለያዩ አካላት ነው እንዲህ ጥያቄ ሲያነሱት የቆዩት። መፍትሔ እንደሚያስፈልግ ብዙ ጊዜ ለመንግስትም ሪከመንድ አድርገዋል። ለዛ እኮ ነው አሁን እኮ ህዝባዊ ነው ያልነው ያውቁ በአንድ ለምሳሌ በፋኖ ስም ብቻ የምናደርገው አይደለም። ፋኖ ብቻ ነው ብለን ሳይሆን ጥቅል ማህበረሰቡ ነው ጥያቄ እያነሳ ያለው፣ በአንድ ግለሰብ ወይም በአንድ አካባቢ ብቻ የምናስቀምጠው አይደለም። ስለዚህ ፋኖን የታጠቀ ሚሊታንት ግሩፕ ነው ብቻ ሳይሆን ጥያቄዎቹ በሰላማዊ መንገድ እየቀረቡ ያሉበት በተለያየ አማራጭ ሆነ ግን ወደ ሚሊ ወደ አድምድ ወደ ሆነ መንገድ ሲካሄድ ግን አሁን ላይ ባለው በፋኖ ስም ነው መንግስት ጥያቄዎችን ለመመለስ እና ለማሳበብ እና በየታጠቀው ግሩፕ ነው እያለ ያለው ነገር ግን ከዛ ውጭ ያሉ የተለያዩ የህብረተሰብ ክፍሎች በተለያየ ሌብል ማህበረሰቡን ሊወክሉ የሚችሉ ጥያቄዎችን እያነሱ በየትኛውም ሌብል ማለት ነው። የሀጉራዊ ህብረቱን የሰላም ጥሪ እንደሚደግፉት የገለጹት በዩኒቨርሲቲው ሌላው የትምህርት ክፍሉ መምህር ረዳት ፕሮፌሰር ኤፍሬም ማህዱ በጦርነት የሚፈታ ችግር እንደሌለ ከብዙ ሀገራት ተሞክሮ መማር እንደሚያስፈልግ አስገንዝበዋል። የጦርነት ትሬንዶች እንደሚያመላክቱን ማንኛውም ጦርነት መጨረሻው በሰላም ነው የሚቋጨው፣ በጠረጴዛ ዙሪያ ነው የሚቋጨው። ስለዚህ ምንም ያክል ተፃራሪ ሀሳብ ቢኖራቸውም በጠመንጃ አፈሙ ሳይሆን መነጋገር ያለባቸው ቁጭ ብሎ በጠረጴዛ ዙሪያ ነው። ስለዚህ ምንም የሚያግባባ ሀሳብ ባይኖርም በጣም ኮንትራዲክተሪ የሆነ አቋም ቢኖራቸው፣ በቅርቡ የነበረውም ሰሜኑ ጦርነት በድርድር እንደተቋጨ ሁላችን የምናስታውሰው ነው። ስለዚህ መነጋገር፣ መወያየት፣ ሀሳብን ማንሸራሸር አማራጭ የሌለው መፍትሄ ነው ብዬ አስባለሁ። ስለዚህ ሁለቱም ያላቸውን አቋም በትክክል ቁጭ ብለው መነጋገር እና በዛ ዙሪያ ደግሞ ውይይት፣ ድርድር ማድረግ ወሳኝ ነው። ምክንያቱም በጦርነት ማንም አሸናፊ፣ ማንም ተሸናፊ ሊኖር ስለማይችል ሰሞኑን ተቀማጭነታቸው በአዲስ አበባ ለሆኑ የዲፕሎማቲክ ማህበረሰብ አባላት ማብራሪያ የሰጡት ምክትል ጠቅላይ ሚኒስትር እና የውጭ ጉዳይ ሚኒስትር አቶ ደመቀ መኮንን መንግስታቸው የአማራ ክልልን ግጭት በሰላማዊ መንገድ ለመፍታት ጥረት እያ እያደረገ እንደሚገኝ አስታውቀዋል። እስካሁኑ በወሰዷቸው እርምጃዎችም ለውጥ እንደመጣ በማብራሪያቸው መግለጻቸው ይታወሳል። የባህር ዳር ዩኒቨርሲቲ የፖለቲካ ሳይንስ እና ዓለም አቀፍ ግንኙነት መምህሩ ረዳት ፕሮፌሰር ኤፍሬም ማህዱ በአማራ ክልል አሁን የተስፋፋውን ግጭት አቁሞ ሰላምን ለማስፈን መንግስት የአንበሳውን ድርሻ መያዝ እንዳለበት አሳስበዋል። መንግስት ከዚ በፊት የሚላቸው ሀሳቦችን መተው አለበት፣ ብዬ አስባለሁ። ይሄ ቀይ መስመሬ ነው፣ በዚህ ጉዳይ አልደራደርም የሚል ይህ ዲሞክራሲ የሆነ አመለካከት፣ ያንን ማስቀረት አለበት። በጠረጴዛ ዙሪያ ሁሉም ሀሳቦች ተነስተው ሊንሸራሸሩ ይገባል። ስለዚህ መንግስት ይሄ ቅድመውን የሚለውን መተው አለበት። ይሄ ይሄ ካልተሟላ አልደራደርም፣ አልነጋገርም የሚለውን ትቶ በሁሉም ሀሳብ ለመደራደር ዝግጁ ነኝ ብሎ ሀሳብ ማንሳት አለበት ባይ ነኝ። ምክንያቱም በሁሉም ሀሳቦች በሁሉ አጀንዳዎች ላይ ለመነጋገር ዝግጁ መሆን አለበት መንግስት። እንደ መንግስት ደግሞ ወደ የቀድሞ የአማራ ክልል ርዕሰ መስተዳደር እንዲሁም የውጭ ጉዳይ ሚኒስትርና የጠቅላይ ሚኒስትሩ የደህንነት አማካሪ የነበሩት የህዝብ እንደራሴው አቶ ገዱ አንዳርጋቸው በክልሉ ላይ የተላለፈው የአስቸኳይ ጊዜ አዋጅ በአብላጫ ድምፅ በጸደቀበት የፓርላማ ስብሰባ ላይ እንደተናገሩት ግጭቱን ያነሳሱትና ያባባሱት የፖለቲካ ችግሮች የተፈጠሩት በብልጽግና መሩ መንግስት ነው። አቶ ገዱ ባቀረቡት የመፍትሄ ሀሳብም መንግስት ራሱ ለፈጠራቸው የፖለቲካ ችግሮች እልባት ለመስጠት ካስፈለገ የመከላከያ ሰራዊቱ ከክልሉ ወጥቶ ወደ ካምፑ መመለስ ይኖርበታል። በብልጽግና ፓርቲ የሚመራው የክልሉ አስተዳደርም ፈርሶ ሁሉን አካታች ጊዜያዊ አስተዳደር እንዲቋቋምም ጠይቀዋል። ችግሩም ሊፈታ የሚችለው በፖለቲካዊ ውይይት ብቻ እንደሆነም በአጽንኦት ተናግረዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን በያዝነው ሳምንት መጀመሪያ ላይ ባወጣው ሪፖርት የምስራቅ አፍሪካ የልማት በየነ መንግስታት ኢጋድ፣ የአፍሪካ ህብረት፣ የተባበሩት መንግስታት ድርጅት እና የዓለም አቀፉ ማህበረሰብ በአማራ ክልል ወደ ትጥቃዊ ግጭት ገቡ ወገኖች መካከል የውይይት መድረክ እንዲያመቻቹና እንዲደግፉም ጥሪ ማቅረባቸው ይታወሳል። በርካታ ዓለም አቀፍና የሀገር ውስጥ አካላትም አሳስቦናል ያሉት በአማራ ክልል ያለው ግጭት በውይይት እንዲፈታ መጠየቃቸው ይታወሳል። የዩናይትድ ስቴትስ፣ የአውስትራሊያ፣ የጃፓን፣ የኒውዚላንድ እና የዩናይትድ ኪንግደም መንግስታት ባለፈው ሳምንት ዓርብ ነሐሴ አምስት ቀን በጋራ ባወጡት መግለጫ ሁሉም ወገኖች ውስብስብ ጉዳዮችን በውስጣዊ መንገድ እንዲፈቱ መጠየቃቸው ይታወሳል። ለአሜሪካ ድምጽ አስቴር ምስጋናው። በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የሐሙስ ምሽት መሰናዷችን ነው። ለእለቱ የያዝነውን አብይ ርዕስ እዚህ ላይ አጠናቀቅን። የትንታኔ መጽሔት ይቀጥላል። የጉራጌ ዞን ምስራቃዊ ክፍል በአዲስ መልክ እንዲዋቀር የሚጠይቅ የተወላጆች ሰልፍ ተካሄደ። በደቡብ ክልል ጉራጌ ዞን ምስራቃዊ ክፍል የሚገኙ የጉራጌ ተወላጆች ምስራቅ ጉራጌ ዞን በሚል አዲስ ዞናዊ አስተዳደር እንዲዋቀርላቸው በሐዋሳ ከተማ ባካሄዱት ሰላማዊ ሰልፍ ጠይቀዋል። የክልሉ መንግስት የዞን የልዩ ወረዳዎችና የወረዳ አደረጃጀት ጥያቄዎች በአዲስ መልክ በሚዋቀሩት ክልሎች ምላሽ እንደሚሰጣቸው ገልጿል። ይህ በክልሉ ምላሽ ይህ የክልሉ ምላሽ በተደጋጋሚ የሚሰጥ ማዘናጊያ ነው ያሉት ጥያቄ አቅራቢዎቹ በበኩላቸው አዲስ በሚዋቀሩት ክልሎች ምላሽ ያገኛል መባሉን እንደማያምኑም ገልጸዋል። የአሜሪካ ድምጽ ያነጋገራቸው አንድ ምሁር በክልሉ በየጊዜው የመዋቅር ጥያቄዎች መነሳቱ ለችግሩ ምላሽ የሚሰጥበት መንገድ ሳይንሳዊና በጥናት ላይ የተመሰረተ እንዳልሆነ ያሳያል ብለዋል። ሐዋሳ የሚገኘው ዘጋቢያችን ዮናታን ዘብዴዎስ ተከታዩን ልኳል። በሐዋሳ ከተማ በሚገኘው የደቡብ ክልል ምክር ቤትና የክልሉ ርዕሰ መስተዳደር ቢሮ ፊት ለፊት የጉራጌ ዞን ምስራቃዊ ክፍል አዲስ ዞን ሆን እንዲዋቅር የሚጠይቅ ሰልፍ ተካሂዷል። በሰልፉ ጥያቄያቸውን ያቀረቡት ከመስቃን፣ ከምስራቅ መስቃን ከሶዶና ከቡኢ ወረዳዎች እንዲሁም ከቡታጅራም፣ ከሶዶና ከኢንሰኖ ከተማ አስተዳደሮች የተወከሉ የህብረሰብ ክፍሎች ናቸው። አራቱን የመስቃን፣ የምስራቅ መስቃን፣ የሶዶ፣ የቡኢ ወረዳዎችና የቡታጅራ የሶዶ የኢንሴኖ ከተማ አስተዳደሮችን በአንድ ላይ የያዘ ምስራቅ ጉራጌ ዞን የተባለ የዞን አስተዳደር እንዲደራጅላቸው ሰልፈኞቹ ጠይቀዋል። ከሰልፈኞቹ አንዱ አቶ አማሪ ኃይሉም አዲስ ዞን እንዲመሰረት እየጠየቁ ያሉበትን ምክንያት አብራርቷል። አያይዞ ያለንበት አካባቢ በጣም ረጅም ስለሆነ ከርቀት የተነሳ አስተዳዳሪ በደል እየረሰብን ስለሆነ በጣም ተጽዕኖ ስላለን የዞን ጥያቄ እንዲፈቀድ ብለን ጠየቅን። የልማት ተጠቃሚ ባለመሆናቸውና በጉራጌ ዞን ተጨቁነን በመቆየታችን ነው ሲሉ ተናግሯል። በኋላ ከፍተኛ የሆነ ጫና እና ደባ ተፈጥሮብን ምላሽ ሳይመለስ ቀረ። አንደኛ እኛ የዞን ጥያቄ በጠየቅንበት ጊዜ የዞን ጥያቄ የጠየቅነው በጣም ርቀት አለ። ከርቀት የተነሳ ተደራሽ መሆን አልተቻለም፣ ልማት መልማት አልተቻለም እና ህዝባችን ሊታይ አልቻለም። ስለዚህ አካባቢያችን ማልማት እንድንችል የጉራጌ የማንነታችን ጉዳይ እንደተጠብቀ ሆኖ እኛ የማንነት ጥያቄ አልጠየቅንም። የጠየቅ ጥያቄ መብት ጥያቄ ነው፣ የመልማት ጥያቄ ነው፣ የማደግ ጥያቄ ነው። ወይዘሮ ውዴ ጫካ የተባሉ ሌላዋ ሰልፈኛም የምስራቅ ጉራጌ ዞን የተሰኘ የአዲስ አደረጃጀት ጥያቄ የተነሳው በ1985 ዓ ም እንደነበር አስታውሰዋል። ጥያቄውም በእኩልነት የመልማት የመልካም አስተዳደርና የፍትህ ነው ይላሉም። የአካባቢው ህዝብ ማኅበራዊና መንግሥታዊ አገልግሎቶችን ለማግኘት የዞኑ አስተዳደር መቀመጫ ወደሆነችው ወልቂጤ ከተማ ድረስ ረጅም ርቀት ለመጓዝ እየተገደደ ለእንግልትና ላላስፈላጊ ወጪ እየተዳረገ እንዳለም ገልጿል። የመዋቅር ጥያቄው ስነሳ የባለስልጣናት ፍላጎት ነው የተባለም ሳይፈጸም እንደቆየ የጠቀሱት ወይዘሮ ውዴ ጥያቄው ህዝባዊ ነው ብለዋል። ምስራቅ ጉራጌ ዞን እኛ ያስፈልገናል በሚል ማህበራዊ ኢኮኖሚ ጥያቄዎች የረጅም ጊዜ ጥያቄዎች ህዝቡ ላይ ይነሳል። የሴቱ የወጣቱ የአርሶ አደሩ የነጋዴ ጥያቄዎች አሉ። የረጅም ጊዜ ያልተፈቱ እየተንከባለለ የመጣ በዞኑ መንግስት ላይ የቀረበውን ክስ በተመለከተ ምላሻቸውን ለማካተት ለዞኑ ዋና አስተዳዳሪ አቶ ላጫገሩማ በተደጋጋሚ ጊዜ ብንደውልም ስልካቸውን ስለማያነሱ አላካተትንም። የጎጎት ለጉራጌ አንድነትና ፍትህ ፓርቲ ሊቀመንበር አቶ መሀመድ አብራር ግን ጥያቄዎቹ በጥሞና ተደምጠው ምላሽ ሊሰጣቸው ይገባል የሚል አቋም ነው እኛ ያለን እነ ማህበረሰቡን ለተለያየ ችግር እየዳረጉት ያሉት እንደነዚህ መሰል በቀላሉ ሊፈቱ የሚችሉ አደረጃጀት ጥያቄዎች የሚመልሳቸው አካል ባለማግኘታቸው ነው። እንግዲህ ዞኑ ፓወርለስ በመደረጉ ችግሮቹን በራሱ የሚፈታበት አቅም በመነፈጉ፣ የቀበሌም ጥያቄ፣ የወረዳም ጥያቄ፣ የዞን ጥያቄ ያላቸው አካላት የሚሄዱት ሌላ ቦታ ነው እና አጠቃላይ ትልቁ ስዕል የጉራጌ የክልል አደረጃጀት ጥያቄ ቢመለስ ክልሉ እነዚህ አይነት መሰል ጥያቄዎችን መመለስ የሚችልበት አቅም ያገኝ ነበር የሚል ነው። ጥያቄያቸውን ለክልሉ ባለስልጣናት ያቀረቡት የሰልፈኞቹ ተወካዮች አዲስ በሚደራጀው የማዕከላዊ ኢትዮጵያ ክልል ምላሽ ያገኛሉ የሚል ምላሽ በክልሉ ርዕሰ መስተዳደር ጽሕፈት ቤት ኃላፊ አቶ ሰማን ሺፋ እንደሰጣቸው ተናግሯል። ሰልፈኞቹ ባቀረቡት አቤቱታ ጉዳይ የክልሉ ምክር ቤት ዋና አፈ ጉባኤ መሆነም የሌሎች የስራ ኃላፊዎችን አስተያየት ለማካተት ያደረግነው ጥረት አልተሳካም። ዳሩ ግን የክልሉ መንግስት ባለስልጣናት በህብረተሰቡ የሚቀርቡ የዞን የልዩ ወረዳና የወረዳ አደጃጀት ጥያቄዎች በአዲስ መልክ በሚዋቀሩት ክልሎች ምላሽ እንደሚያገኙ ሲገልጹ ቆይተዋል። ሰሞኑን በመስቃንና በማረቅ ወረዳዎች ግጭት ላይ ቃለ ምልልስ ያደረጉ የደቡብ ክልል ፖሊስ ኮሚሽነር አለማየሁ ማሞ ጥያቄዎቹ በአዲስ መልክ በሚዋቀሩት ክልሎች እልባት እንዲያገኙ በክልሉ መንግስት አቅጣጫ እንደተቀመጠ ተናግሮ ነበር። ሌሎችም አካባቢ ያሉትን ጥያቄዎች አዲሱ ክልል ሲደራጅ ቀሪው እዛ ጋር ያለው በህብረተሰቡ መካከል የሚነሱ ጥያቄዎችን ምላሽ እየሰጠ ነው የሚሄደው። ይህም ተግባብቷል። ህዝቡም ከመዋቅሮች ጋር ከህዝብ ጋር እዚህ ጉዳይ ላይ መግባባ ተፈጥሮ ነው ወደዚህ ስራ የተገባው። ለአንዱ አካባቢ የሚመለስ ሳይሆን ሁሉም አካባቢ ይህን ጥያቄ ያነሱ አካባቢዎች ምላሽ የሚያገኙበት አዲሱ ክልል ሲመሰረት በክልሉ መሰረት ያለ ችግር ምንድን ነው የሚለው ነገር፣ የትኛው ዞን ጥያቄ፣ የትኛው ልዩ ወረዳ ጥያቄ እንዴትስ ሊተዳደር ይችላል የሚለው ነገር ይሄኛው አዲሱ ክልል የሚፈታ ነው የሚሆነው። ጥያቄያችን ለአመታት እየተንከባለለን ከዛሬ የደረሰ ነው ያሉት የሰልፉ አስተባባሪ አቶ ሻረፋ ድልቾ አዲሱ የማዕከላዊ ኢትዮጵያ ክልል ስዋቀር አብሮ እንደሚመለስ የተሰጣቸውን ምላሽ እንደሚቃወሙ እምነትም እንዳላደረባቸው ለአሜሪካ ድምፅ ተናግሯል። ጥያቄያችን ወደ አዲሱ ክልል መዛወር የለበትም። መዛወር የሌለበት መሰረታዊ ምክንያት እኛ ለሰላሳ ዓመት የጠየቅነው ጥያቄ ነው አንድ ሁለተኛ ክላስተር መንግስት ብልጽግና ፓርቲና መንግስት የወሰኑትን ውሳኔ ተቀብለን ክላስተርን የደገፍን ህዝቦች ነው። ስለዚህ ማዕከላዊ ኢትዮጵያ ሲመሰረት በእኛ ይሁንታ ነው የተመሰረተው። መስራች መሆን ያለብን። አዲሱ ክልል የእኛን ጥያቄ አይመልስም ብለን ያሰብነው ምንድን ነው? ለ30 ዓመት የጠየቅነው ጥያቄ በአዲስ መልክ እንድናቀርብ እንገደዳለን። የአሜሪካ ድምፅ ያነጋግራቸው በድሬዳዋ ዩኒቨርሲቲ የህዝብ አስተዳደርና ልማት ጥናት ምርምር ሁለመና የለገሰ በክልሉ እየቀረበው ያሉ የአዳዲስ መዋቅር ጥያቄዎች በስክነት በጥናትና በልዩ ትኩረት መፈታት እንዳለባቸው ተናግሯል እንደ ክልል እንደ ዞን እንደ ወረዳ አገር አቀፍ አለም አቀፍ ሙቭመንቶችም እያየን ነው አሁን በቅርቡ እነዚህ ነገሮች ደግሞ ጆሮ ተሰጥቷቸው ቁጭ ተብሎ ካልተወሰነ ነገም እነኚህ ጥያቄዎች ተመሳሳይ ነገር ይዘው ሊመጡ ይችላሉ ምናልባት ለጊዜው ልናልፋቸው እንችላለን እንጂ በቂ ትኩረት ተሰጥቷቸው ምላሽ ካልተሰጠ ነገር ምን ጥያቄዎች መነሳታቸው የማይቀር ነው። ምክንያቱም የስሳይነት ጥያቄ ነው። የመልካም አስተሳሰብ ጥያቄ ነው። እኩል የመልማት ጥያቄ ነው። ይሄን ደግሞ አድበስብሰ ማለት ስለ አይደለም። በደቡብ ክልል ከቅርብ ዓመታት ወዲህ እየቀረቡ ያሉ የአደረጃጀት ጥያቄዎች ላለፉት ሰላሳ ዓመታት የፌዴሬሽን አካል ሆኖ የቆየውን ብዝሃማነት ያለውን የደቡብ ብሔር ብሔረሰቦችና ሕዝቦችን ክልል በአራት አዳዲስ ክልሎች ተከፋፍሎ እንዲደራጁ አድርጓል። ይህም ሆኖ አሁንም በአዲስ መልክ እንዲደራጁ በተወሰኑት ክልሎችም ውስጥ የዞን የልዩ ወረዳና የወረዳ መዋቅር ጥያቄዎች መቅረባቸው የሚያቆም መስሎ አይታይም። ለአሜሪካ ድምፅ ራዲዮም ዮናታን ዘብዲዮስ ሐዋሳም። በድሬዳዋ ከተማ የወባና የደንጌ ትኩሳት ወረርሽኝ እንደተከሰተ የከተማ አስተዳደሩ ጤና ቢሮ አስታወቀ። የአሜሪካ ድምጽ ያነጋገራቸው ሕሙማን በበኩላቸው የያዛቸው በሽታ ቺኩጉንያ እንደሆነ ሲገልጹ ጤና ቢሮ ግን በቺጉንያ የታመመ አንድም ሰው የለም ሲል አስታውቋል። አዲስ ቸኮል ዘገባ አለው። የድሬዳዋ ከተማ አስተዳደር ጤና ቢሮ ኃላፊ ወይዘሮ በከተማ የወባና የደንጌ ትኩሳት ወረርሽኝ መከሰቱን ተናግረዋል። ወባም ችክንጉናም ደንጊ ተመሳሳይ የሆነ ምልክቶች ስላላቸው እነዚህ ነገሮች የምንለየው መጀመሪያ በዚህ ዓመት በተሻለ መጠን የደንጊ የራፒድ ቴስት ወይም ደግሞ ቶሎ እዛው ጋር ምርመራ የምናደርግበት ቴስት ኪት መቶልን ነበር። በዛ መሰረት የደንጊን ሰስፔክት ያደረግናቸውን የጠረጠርናቸውን የጠረጠርናቸውን ለችክንጉና የጠረጠርናቸውን ናሙና ወደ አዲስ አበባ እየላክን የማረጋገጫ ቴስት እየወሰድን ነው። ለማህበረሰባችን ግልጽ የምናደርገው። ስለዚህ በዚህ ዓመት በወረርሽኝ መልክ የተነሳው በሽታ ወባና ደንጌ ብቻ ነው ማለት ነው። ከአራት ዓመታት በፊት ድሬዷ ከተማ የችኩንጉኒያ ህመም ተከስቶ እስከ ዘጠና ሺህ የከተማዋ ነዋሪዎችን በአንድ ጊዜ ለአልጋ መኝታ ዳርጎ እንደነበር ይታወሳል። ሰሞኑን በተከሰተው የትኩሳት ወረርሽኝ የታመሙ ህመምተኞችም በሽታቸው ችኩንጉኒያ መሆኑን አምነው ተቀብለዋል። ቪኦኤ ያነጋገራቸውና ለአስራ አምስት ቀናት በወረርሽኙ የታመሙት የድሬዷ ከተማ ነዋሪው አቶ ዘርጋው አንዱ ናቸው። ችጉንጉንያ የምትባል በሽታ ስሟ ቀላል ሲጠሯት ቀላል፣ በሽታዋ ደግሞ በጣም እጅግ በጣም ከበድ ያለ በሽታ ሰውነት የምትቆጣጥም ወባ መሰለ እንትን አለ በሽታ ማለት ነው። ስንት ቀን ታመመኝ? በጥቅሉ አስራ አምስት ቀን በጥቅሉ አስራ አምስት ቀን ያስተኛችን፣ ወደ አምስት ቀን ገደማ ተኝቻለሁ። ራስ ምታት አለው፣ ቁርጥማት አለው። ሐኪሞች ናቸው ችኩንጉንያን ነው ያሉ ወይስ በተለምዶ ሐኪሞች በጊዜው አላወቁትም። የሰጡኝ ፓራስታሞል ብቻ ነው። አቶ ካሳውነቱ የተባሉ ሌላ ነዋሪም ህመማቸው የደንግ ትኩሳት ወይም ችኩንጉኒያ እንደሆነ ባያረጋግጡም ህመሙ ለአንድ ሳምንት እንደጸናባቸው ግን ይናገራሉ። ያው በተለምዶ ደንጊ ወይም ደግሞ ችኩንጉኒያ ይሏታል። እኔ ሕክምናም አልሄድኩም በእርግጥ ነገር ግን ያው እሷን ሊያስቆም የሚችሉ ምልክቶች ሲታይብ ሰፈር ውስጥ የሚውጡት ኪኒን አለ ፓራስታሞልና የተለያዩ ኪኒኖች ወስጄ ራሴን ቤት ውስጥ በማስታመም ለአንድ ሳምንት ሰባት ቀን ቤት ውስጥ ወኛለሁ። የድሬዳዋ ከተማ አስተዳደር ጤና ቢሮ ኃላፊዋ ወይዘሮ ለምለም በዛብህ ለጋዜጠኞች እንደተናገሩት ቢሮቸው ምልክቱ የታየባቸውን ህሙማን ናሙናዎች አስመርምሮ ባገኘው ውጤት በከተማዋ አንድም የችኩንጉኒያ ታማሚ እንዳልተገኘ ተናግረዋል። ችኩንጉኒያ አንድም ኬስ አልነበረንም። በላቦራቶሪ የተረጋገጠ ችኩንጉኒያ ኬስ፣ ምንም ነገር በድሬዳዋ ላይ አልተከሰተም። የወባ ወረርሽ በአመቱ መጀመሪያ አካባቢ ተከስቶ እንደነበር ያወሱት ዋና ኃላፊዋ የበልግ ወቅት መውጣትን ተከትሎ ከወራ ግንቦት በኋላ የደንጊ ትኩሳትና ወባ በከፍተኛ ደረጃ እንደተሰራጩ አስታውቀዋል። ከቢሮ ያገኘነ መረጃ እንደሚያመለክቱ አንድ ሺ አራት መቶ ሰባ ሰዎች በደንጊ ትኩሳት በሽታ ተይዘዋል። ከመስከረም ወር በኋላ ተከስቶ በነበረውና በአሁኑ የወባ ወረርሽኝ ከ8 ሺ በላይ ያስተወረዱ ነዋሪዎች እንደታመሙ ወይዘሮ ለመለም ገልጸዋል። ከጥቂት ሳምንታት በፊት በወባ በሽታ በሳምንት ከአንድ ሺህ አንድ መቶ በላይ ሰዎች ሲያዙ፣ በአሁኑ ሰዓት ግን በሳምንት ውስጥ በበሽታ የሚያዙ ሰዎች ቁጥር 200 ደርሷል። ይህም የአስተዳደሩ ጥረት ውጤት እንደሆነ ወይዘሮ ለምለም ተናግረዋል። ሴቶቹን፣ ወጣቶችን፣ የሃይማኖት አባቶችን አሳትፈናል። በዚህ ዓመት በሁለቱም ዙር ቁጥሩ ከፍ ከማለቱ በፊት ያንን ወቅቱን አስቀድመን በመናገር ዝግጅት እንዲደረግ ህብረተሰቡ እንዲያቁ ማድረግ፣ የጽዳት ዘመቻዎችን ደግሞ ኦርጋናይዝ ማድረግ ክቡር ከንቲባ ኦርጋናይዝ የሚያደረጉ እንዳለ ሆኖ ተጨማሪ የጽዳት ዘመቻ በየአካባቢው ብሪዲንግ ሳይቶቹን የመለየት አሁን ብሪዲንግ ሳይቶቹ ተለይተው ተቀምጧል። የት የት ናቸው የሚለው ተለይቶ ተቀምጧል እና እነኛ ሳይቶች ሄደን ነው ትሪት የምናደርገው። በየአስራ አምስት ቀኑ ትሪት የሚደረገው ኬሚካልም ኦልሬዲ የተወሰነ መጨረሻ ላይ ደረሰን አለ። ያንን ኬሚካል ሄደን ለተወሰነ ለወር ሊሆን ይችላል የሚያገለግለው ለአስራ አምስት ቀን ሊሆን ይችላል የሚያገለግለው። ያንንም በየጊዜው እየሄደን ውሃዎችን የመረበሽ በጣም ብዙ አድካሚ ስራ ነው የሚሰራ አሁን ወባ ኬዝ አለ ግን አሁን ወረሽ ላይ አይደለም። ዲስ ታይም ግን የበልግ ዝናብ ተከትሎ ግን በጣም ከፍተኛ ሁኔታ ፒክ አድርጎ ለዛ ምላሽ ሰጥ የነበርንበት ነው። የተባበሩት መንግስታት ድርጅት የሰብዊ ጉዳዮች ማስተባበሪያ ቢሮ ወይም ኦቻ ከወር በፊት የደንጌ ትኩሳት በአፋር ክልል ተከስቶ እንደነበር አስታውቋል። በነሐሴ ወር ባወጣው ሪፖርትም በሀገሪቱ በደንጌ ትኩሳት የታመሙ ዜጎች ቁጥር ስድስት ሺ ስምንት መቶ አድርሷቸዋል። አብዛኛው ህሙማን ከአፋር ክልል ሲመዘገቡ ከሶማሌ ክልል በሽታው ሪፖርት ተደርጓል። የድሬዳዋ ከተማ አስተዳደር ከሳምንት በፊት በወጣው መረጃ በቅርቡ የተቀሰቀሰው የደንግ ትኩሳት ወረርሽኝ 1470 ሰዎችን አጥቅቷል። የደንግ ትኩሳትም ሆነ ከአራት ዓመት በፊት ድሬዳዋ ላይ የተከሰተው ቺኩንጉኒያ በቫይረስ የሚተላለፉ በመሆናቸው የህመም አስታገሻ እንጂ ፍቱን መድኃኒት ከሐኪም አይታዘላቸውም። ጥቂት የማይባሉ ህመማንም ወደ ህክምና ተቋም ከመሄድ ይልቅ ራሳቸው ማስታመም ይመርጣሉ። ይህም የበሽታውን ህሙማን ቁጥር በቢሮ ሪፖርት ከተደረገውም ሊበልጥ እንደሚችል ይጠቁማል ተብሏል። ወራ ክረምት እየወጣ በሚሄድበት ቀጣይ ወቅት የድሬዳዋ ከተማን ወባ እንደሚያሰጋት እና ነዋሪዎችም አስፈላጊውን ጥንቃቄ እንዲያደርጉ የጤና ቢሮ ኃላፊዋ ወይዘሮ ለምለም በዛብህ አሳስበዋል። አሁንም የክረምት እንግዲህ አሁን በቅርብ ከዚህ ሙቀት በኋላ ዝናብ ይመጣል ብለን እናስባለን። እንደባለፈው መስከረም፣ ጥቅምት ዳር ላይ በከፍተኛ ሁኔታ ብዙ ዋጋ ሳያስከፍለን ለመቆጣጠር አሁንም እየተሰሩ ያሉ ስራዎች አሉ። ግን በዋናነት ቅድሚያ ተሰጥቶ መሰራት ያለበት ማህበረሰቡ በግቢ ውስጥም በውጭም አካባቢ ላይ ያለውን ውሀ የሚያቆሩ ቦታዎችን የማዳረቅና ቢንቢ ሊራባ የሚችልበትን አካባቢዎች መለየትና ማጥፋት ነው የሚያስፈልገው። ብዙ ትልልቅ የሆኑ ማቋሪያ ቦታዎችን ደግሞ እኛ ኃላፊነቱን ወስደን የመርጨት የማከም ስራዎችን እንሰራለን ማለት ነው። ስለዚህ አሁንም ስራው ተጠናክሮ መቀጠል አለበት። አሁን ስለቀነሰ ብለን ቁጭ የምንለው ነገር አይደለም። በድሬዳዋ ከተማ የወባ በሽታ በወረርሽኝ ደረጃ የህብረተሰብ ጤና ችግር ሆኖ የተከሰተው ካለፈው ዓመት ወዲህ ነው ይህም በእስያ አህጉር በዋነኛ የወባ አስተላላፊነቷ የምትታወቀው ና ከአስር ዓመት ወዲህ በአፍሪካ ቀንድ መገኘቷ የተረጋገጠው ስቴፋን የተባለች የትንኝ ዝርያ ያስከተለችው እንደሆነ ለማረጋገጥ ጥናት እየተደረገ እንዳለ የጤና ቢሮ አስታውቋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። በአየር ንብረት ለውጥ ሳቢያ በተከሰተ የድርቅ አደጋ ና በዩክሬን ጦርነት ምክንያት በተከሰተው የምግብ ዋጋ መናር የምግብ ባንኮች ለአፍሪካ ረሀብ ና ድህነት ድህነት መፍትሄ እየሆኑ ድህነት መጥተዋል። በናይሮቢ ፉድ ባንኪንግ ኬንያ የሚገኘው ለትርፍ ያልተቋቋመው ቡድን ባለፈው ዓመት ለተራቡ ቤተሰቦች ከ አምስት ሺህ ኪሎ ግራም በላይ ምግብም አከፋፍሏል። መሐመድ ዩሱፍ ከናይሮቢ ዘግቧል። አሉላ ከበደ እንደሚከተለው ያቀርበዋል የኬንያ ብሔራዊ የስታስቲካዊ መረጃዎች ጽፈት ቤት ይፋ ያደረገው የ2021 የድህነት ይዞታ ሪፖርት እንደሚያሳየው 19 ሚሊዮን ኬንያውያን ከአጠቃላይ ህዝቧም 38 በመቶ በድህነት ውስጥ ይኖራል። ከገጠር ነዋሪዎች ከሶስቱ አንዱ ከከተማ ነዋሪዎች ደግሞ ከአራት ሰዎች አንዱ የምግብ ፍላጎታቸውን ማሟላት አይችሉም። የናይሮቢዋ ሜትሪን ቭሌኒዋ ከነኚህ ለችግር ከተጋለጡ ነዋሪዎች ውስጥ አንዷ ናት። ከሁለት ልጆቿ ጋር እንደ ተራቡ ወደ መኝታ ለመሄድ የተገደዱባቸው ቀናት በርካታ መሆናቸውን ትናገራለች። ይህንን አስቸጋሪ ህይወት እየገፋሁ እገኛለሁ። ስራ ቢኖረኝ እመኛለሁ። ሁለት መቶ ሺልንግ አንድ አነስተኛ ከረጢት የበቆሎ ዱቄት እንኳን አይገዛም። ቡሌኒየዋ በዛሬው ዕለት ጥራጥሬና አትክልት ጨምሮ ለጥቂት ቀናት የሚያቆያቸው የምግብ እርዳታ ከተሰጣቸው ቁጥራቸው ከ50 በላይ የሚሆኑ ሰዎች ውስጥ ናት። በምግብ ዋጋ በእጅጉ መናርና የሥራ ዕድል እጦት የተነሳ አያሌ ሚሊዮን ኬንያውያን ቤተሰቦቻቸውን አብልተው ማሳደር ይቸገራሉ። እንደ አውሮፓውያን የዘመን አቆጣጠር በ2016 ዓ ም የተቋቋመው የኬንያው የምግብ ባንክ ፉድ ባንኪንግ ኬንያ ከትላልቅና አነስተኛ ገበሬዎች ምርት ወደ ውጭ ከሚልኩ ኩባንያዎች፣ የምግብ ሸቀጣሸቀጥ መሸጫ መደብሮች መደብሮችና በችርቻሮ ሥራ ላይ የተሰማሩ ወገኖች ምግብ ያሰባስባል። በማኅበረሰብ ውስጥ ያለው ለተቸገሩ ሰዎች የሚውለው የምግብ ፍላጎት እያደር እየጨመረ ሲመጣ፣ የድርጅቱም ተደራሽነት በአንጻሩ እየሰፋ መጥቷል። እንደ አውሮፓውያኑ የዘመን አቆጣጠር ከ2022 ዓ.ም አንስቶ እስካሁን ባለው ጊዜ የጠቅላላ መጠኑ 5000 ኪሎ ግራም የሚደርስ ምግብ በሕብረተሰቡ ውስጥ ይበልጥ ተጋላጭ ለሆኑ ሰዎች ማከፋፈል ችለናል። በያዝነው የነሐሴ ወር ውስጥ እስከ 3000 ኪሎ ግራም ምግብ በየቀኑ ለተረጃዎች እያከፋፈልን እንገኛለን። የምግብ ባንኩ ናይሮቢ ውስጥ ሶስት የምግብ ማከፋፊያ ማዕከሎች አሉት። አረጋውያን ገና በታዳጊ እድሜያቸው እናት ለመሆን የበቁ ልጆችና ሕፃናት የሚኖርባቸውን ቤቶች የሚያስተዳድሩ ሰዎች በወር ሁለት ጊዜ ወደ እነኚህ የምግብ ባንኮች በመምጣት ለችግር ተጋላጭ የሆኑትን እነኚህን ወገኖች ይረዳሉ። ሌሎች የምግብ ማግኛ መንገዶች አሉ። በተለይ ይህ እርዳታ ለእኛ በጣም ጠቃሚ ሆኖ አግኝተነዋል። ከአሁን ቀደምም በተመሳሳይ ምግብ እንድናገኝ ሲረዱን ቆይተዋል። አሁን ታዲያ ምንም ምግብ የለንም። ኬንያ ውስጥ ምግብ በጣም እየተወደደ ነው። ኑሮ በጣም አዳጋች እየሆነ መጥቷል። ምግብ ማግኘት ጨርሶ የሚቻል አልሆነም። ሙሉ በሙሉ የምንተማመነው ከምግብ ባንኩና ከመሳሰሉት ለጋሾች በምናገኘው እርዳታ ነው። የአባይኖር ኑሮ ቤተሰባችንን ማስተዳደር አንችልም ነበረ። በኬንያና በሌሎችም አካባቢዎች የረሃቡ ሁኔታ በሚቀጥሉ ወራትም ተባብሶ ይቀጥላል የሚል ግምት አሳድረዋል። የኬንያው የምግብ ባንክ በበኩሉ በተቻለው መጠን እርዳታ የሚያስፈልጋቸውን ለመደገፍ ለመደገፍ ያለውን ቁርጠኝነት አመልክቷል። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ውስጥ ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ ምሽት መሰናዷችን ይቀጥላል። የመጀመሪያውን ምዕራፍ አፈጽመናል። ወደ ሁለተኛው ምዕራፍ እንሻገራለን። ትግራይ ክልላዊ ውክልና በተቋረጠባቸው ሁለቱ የፌዴራል ምክር ቤቶች ያሏት መብቶችና ጥቅሞች እንዲጠበቁ ተጠየቀ። ከሰሜን ኢትዮጵያው ጦርነት ጋር በተገናኘ ትግራይ በህዝብ ተወካዮች ምክር ቤትና በፌዴሬሽን ምክር ቤት የተቋረጠባትን ክልላዊ ውክልና እስኪመለስ ድረስ በምክር ቤቶቹ የሚወጡ አዋጆችና በሚተላለፉ ውሳኔዎች ፖለቲካዊ መብቶቿና ጥቅሞቿ እንዲጠበቁ ጊዜያዊ አስተዳደሩ ከፌዴራሉና ከክልል መንግስታት ጋር በጋራ እንዲሰራ ባለሙያዎች ጠይቀዋል። በጉዳዩ ላይ ለአሜሪካ ድምጽ አስተያየት የሰጡ የሕግ ባለሙያዎች በምክር ቤቶች ውስጥ የትግራይ ክልል ውክልና አለመኖሩ የሚያስከትለውንም ተጽዕኖ አብራርተዋል። ባለፉት ሶስት ዓመታት በሁለቱ የፌዴራል ምክር ቤቶች የትግራይ ተሳትፎ የሌላቸው ልዩ ልዩ አዋጆች እና ሕጎች እንደወጡ የጠቀሱት ባለሙያዎቹ በትግራይ ክልል ላይ ምንም አይነት ምን አይነት ተፈጻሚነት ሊኖራቸው እንደሚችልም አመላክቷል። ገብረ ሚካኤል ገብረ መድህን ዝርዝራለው በኢትዮጵያ በነሐሴ ወር 2012 ዓ ም መደረግ የነበረበት ስድስተኛው ዙር ሀገራዊ ምርጫ በኮቪድ-19 ወረርሽኝ ምክንያት ሊካሄድ እንደማይችል መገለጹን ተከትሎ የትግራይ ክልላዊ መንግስት በፌዴሬሽን ምክር ቤትና በህዝብ ተወካዮች ምክር ቤት የነበሩ የህዝብ እንደራሴዎችን የምርጫ ውክልና ጊዜያቸውን ጨርሰዋል በማለት ተወካዮቹን ጠርቷል። ይህ ከሆነበት ከ2013 ዓ ም ወዲህ ትግራይ ላለፉት ሶስት ዓመታት በምክር ቤቶች ውስጥ ክልላዊ ውክልና የላትም። የሳልሳይ ወያነ ትግራይ ሳዎት ፓርቲ የህግና ስነ መንግስት ክፍል ኃላፊ አቶ ተስፋ አለም በርሀ በኢትዮጵያ ፌዴራላዊ አወቃቀር መሰረት ክልሎች በህዝብ ተወካዮች ምክር ቤት፣ በፌዴሬሽን ምክር ቤት እና በፌዴራል መንግስት አስፈጻሚ አካላት ውስጥ እንደሚወከሉ ገልጸው የዚህም ውክልና ፋይዳው ምን እንደሆነ ያብራራሉ። በአንድ ሀገር ያለውን ውክልና በፓርላማ እና በፌዴሬሽን ምክር ቤት ያለውን ውክልና የሀገሪቱ አንድ አካል መሆኑ ያሳያል ማለት ነው። የመቀለ ዩኒቨርሲቲ የህግ መምህር አቶ መኮንን ፍስሀም ውክልናው ከህዝብ ሉዓላዊነት ጋራ እንደሚያያዝ ያመለክታሉ በህግ አውጪ አካልና በህግ ተርጓሚ የሚባለው የፌዴሬሽን ምክር ቤት እንዲሁም በፓርላማው በዶካሽ ምክር ቤት ህገ መንግስት መሰረት ውክልና ያስፈልጋቸዋል ያ ውክልናው የህዝቡ ሉዓላዊ ስልጣን መገለጫ ነው የዲሞክራሲያዊ ስርዓት አካልና የህዝብ የራስን በራስ በላይ መወሰን አካል የሰርተርነሽን አካልም ጭምር ሆኖ በመወክልና ያስፈልጋል ስለዚህ የህዝቡ ውክልና በሀገራዊ ጉዳዮች ላይ የመወሰን፣ የመሳተፍ አካል ትርገ ይቆጠራል ማለት ነው። ሆኖም በምክር ቤቶቹ የህዝብ ወኪሎች የሌሏት የትግራይ ክልል እነዚህን መብቶች ተነፍጋለች ሲሉ አቶ መኮንን አክለዋል። አንድ ህዝብ አልተወከለም ማለት ያ ህዝብ በሀገራዊ ጉዳዮች ላይ ውሳኔዎች በጣም ከፍተኛ ጉዳይ ለንጉዱ የሚችሉ ውሳኔዎች ላይ አይሳተፍም ማለት ነው። ህግ ሲወጣ በህገ ወጣ ተሂዶት ላይ አይሳተፍም፣ አይማክርም፣ የራሱ አጀንዳን ሴት አያደርግም። እንዲሁ ደግሞ ህገ መንግስት ሲተረጎምም በህገ መንግስት የሚተረጎምበት ማዕቀፍ የብሄር ብሄረሰቦችና ዞች ውክልናም የለውም በዛም አይሳተፍ ማለት ነው። በህግ በመንግስት ማወቀር የሚባለው በስራ አስፈጻሚ አካልም የመንግስት ስልጣን አይሳተፍም። ስለዚህ አጠቃላይ ከሀገራዊ ጉዳዮች ላይ የናሽናል ኢምፖርታንስ ያላቸው ጉዳዮች ሀገራዊ ፋይዳ ያላቸው ጉዳዮች ላይ አይሳተፍ ማለት ተገልሏል ማለት ነው። ስለዚህ ሪፕሬዘንቴሽናል ራይት ነው ያጣው ማለት ነው። በአጠቃላይ ትግራይ እንደ ፌዴሬሽን አካል ሆና የመቆጠር መብቷ ነው ያጣችው። ያ ማለት በሀገራዊ ጉዳዮች ላይ የመሳተፍ የመወከል የመወሰን መብቶች ተነፍጋለች። አጠቃላይ ትግራይ የፌዴሬሽን አካል አሁኖችን ማለት ነው ባጭሩ ማለት ነው። ይኸው ወኪል አልቦነት በክልሉ ሕዝብ ላይ ተጽዕኖ እንዳሳደረም ሌላው የሕግ ባለሙያ አቶ መብርሂ ብርሃነ ተናግረዋል። ና እና ሶስት ዓመታት አንድም ወኪል የለውም በእነዚህ ሁለት ምክር ቤቶች። ስለሆነም የትግራይ ጥቅም ውይይት አይደረግበትም። በትግራይ ስለተፈጸሙ የሰብአዊ እጅግ አሰቃቂ የሆኑ የሰብአዊ መብት ጥሰቶች በአለም አቀፍ በተባበሩት መንግስታት፣ እና በሌሎች አለም አቀፍ የሰብአዊ መብት ድርጅቶች እንደተነሳው ሲነሳ አንመለከትም። ተጠያቂነትም እንዳይኖር ያደርጋል። ይሄ ደግሞ በከፍተኛ ሁኔታ በተለይ ከበጀት እና ሌሎች ተያያዥ የሆኑ ጉዳዮች በጣም በከፍተኛ ሁኔታ የትግራይ ህዝብ እና ክልሉን አጠቃላይ ጎርስቷል ማለት እንችላለን ማለት ነው። አቶ ተስፋ አለምም በዚህ ወኪል አልቦነት ምክንያት የትግራይ ህዝብ ስለ ችግሩ ለኢትዮጵያ ህዝብ የሚያሰማበት እድል ማጣቱን ይገልጻሉ። የትግራይ ህዝብ የኢኮኖሚ ጥቅም፣ የፖለቲካ ጥቅም፣ የጸጥታው ጥቅም ሊረጋገጥ አይችልም ማለት ነው። ስለዚህ በዚህ ምክንያት በጣም ብዙ ነገር ነው ያጣችሁ። ለምሳሌ በአሁኑ ጊዜ የትግራይ ህዝብ የምዕራብ ትግራይ፣ የደቡብ ትግራይ መለከተኛ ይገባኛል፣ መሬቴን ተወስጃለሁ የሚል ጥያቄ አለሁ። አሁን በፓርላማ እና በፌዴሬሽን ምክር ቤት ድምፁ ሊሰማ አይችልም ማለት ሊያሰማ አይችልም ማለት ነው። ለኢትዮጵያ ህዝብ ሊያስረዳ አይችልም፣ ፖሊሲ ላይ ቀረፃ ላይም ሊሳተፍ አይችልም ማለት ነው። በእነዚህ ጉዳዮች ላይ የመቀሌ ዩኒቨርሲቲ መምህር አቶ መኮንን ፍስሀ የትግራይ ህዝብ በፌዴራል ምክር ቤቶች ውክልና ስለሌለው ራሱን በራሱ የማስተዳደር ህገ መንግስታዊ መብቱን አሳጥቶታል ይላሉ። ትግራይ የፌዴሬሽኑ አንድ አካል ነች፣ በህገ መንግስት ደግሞ አንድ ክልል ነች። ስለዚህ የክልል ስልጣን መብት አለ፣ ስቴት ራይት የሚባለው አለ። እንደ ህዝብ ደግሞ የክልል መብትም አለ። አጠቃላይ በኢትዮጵያ ባለፉት ሶስት ዓመታት በወጡ ህጎች የሀብት ክስል፣ እንዲሁ የፌደራል መንግስት ልጎማ፣ የውጭ ሀገር ብድር ጭምር ማጥበቅ እነዚህ ሁሉም ከትግራይ አንጻር ቤት ነው የሚሆነው የሚለው የገዛው ውክልና የለው ውክልና የሌለው ህዝብ መብት ክሩ አይቻልም። የሰልፍ ገቨርናንስ ራይት የሚባሉ ሁሉ ማታለች እና እንዲሁም ደግሞ አንድ ህዝብ እንደ ህዝብ በኢትዮጵያ ጉዳይ የመወሰን መብቱ ትነፍጓል። የኢትዮጵያዊ የነበረው እንደ ዜጋ የዜጋ መብት የዜግነት መብት ነው ጭምር ነው ያጣው። የክልሉ ህዝብ በምክር ቤቶቹ ውስጥ ውክልና ባይኖረውም እንኳ ሌሎች ተመራጭ የምክር ቤት አባላት ስለ ትግራይም መከራከር እንደነበረባቸው የጠቀሱት አቶ መብርሂ ብርሃነ፣ ነገር ግን በሁለቱም ምክር ቤቶች ይህ ሲሆን እንደማይታይ ወቅሰዋል። ለምሳሌ ትግራይ ክልል በተመለከተ ስለተፈጸሙ የሰብአዊ መብት ጥሰቶች፣ ስላጋጠሙ የሰብአዊ እርዳታ ማቋረጥ ስለነበረው ብሎኬድ እና ሌሎች ነገሮች ሲያነሱ አታያቸውም። ይሄ ደግሞ ምክንያቱ ምንድን ነው? ካለው የፌዴራል ስርዓቱ ጠንካራ ስላልሆነና የህዝብ ተወካዮች ምክር ቤትም ይሁን የፌዴሬሽን ምክር ቤት ወኪሎች በአጠቃላይ ለፓርቲያቸው በዚህ በማዕከላዊነት በሚባለው አስተሳሰብ የሌሎች ህዝቦች ወይም ለሌሎች ክልሎች ጥቅምና መብት ለማጠበቅ ሲከራከሩ አንመለከትም። በሌሎች ክልሎች ከተወከሉበት ውጪ ያጋጠሙ ችግሮች ሲያነሱ አንመለከታቸውም። ይሄ ደግሞ አጠቃላይ ያለው የፌዴራል ስርዓቱ ስር የሰደደ ድክመት ነው ብለን ልናነሳው እንችላለን። ባለፉት ሶስት አመታት በፌዴራል ምክር ቤቶቹ ልዩ ልዩ አዋጆችና ህጎች ጸድቀው ወጥተዋል። ልዩ ልዩ ተቋማትም በአዋጅ ተቋቁመዋል። ያሉት አቶ ተስፋ አለም የትግራይ ወኪሎች በሌሉበት የወጡ በመሆናቸው ግን በክልሉ ተፈጻሚነት ሊኖራቸው እንደማይገባ አመልክተዋል። ተወካይ በሌለበት የወጣ ህግ በትግራይ ላይ ተፈጻሚነት ሊኖረው አግባብነት የለውም። ምክንያቱ ድምፁ አይሰማም፣ መከራከር አይችልም፣ ተወካይ የለውም። ህገ መንግስቱ ግልጽ ነው። ማንኛውም ክልል ማንኛውም ህዝብ ተወካይ በፌዴራል ተቋማት ላይ ድምፅ ሊኖረው ይገባል ብሎ በግልጽ አስቀምጠታል። ስለዚህ በእነዚህ ተቋማት ድምፅ ከሌለው ተወካይ ከሌለው ያው በዚህ ተቋም የወጣ ህግ ተፈጻሚነት ሊኖረው አይችልም፣ ጨራሽ ማለት ነው። የመቀለ ዩኒቨርሲቲው መምህር አቶ መኮነን ፍስሐ ግን በዚህ አይስማሙም። ትግራይ በወኪሎቿ ተገኝታ ቢሆን እንኳ በያዘቻቸው ሰላሳ ስምንት ወንበሮች በወሳኝነት ልታስቀረው ወይም ልታጸድቀው የምትችለው ህግ ይኖር ነበር ወይ ሲሉ የሚጠይቁት አቶ መኮነን ይልቁንም በወጡት አዋጆችና ህጎች እንዲሁም በተመሰረቱ አዲስ ተቋማት የሚነሱ ጉዳዮች ቢኖሩ በውይይት በውይይትና በድርድር መፍታት የተሻለ እንደሆነ ይመክራሉ። ለትግራይም ህግ ወጥተዋል፣ ፌደራል መንግስትን ብዙ ህጎች ወጥተዋል። እነሱ ድግር እንዳለ ብሎ መጣል ከባድ ነው ነው ደግሞ ትግራይ ባልነበረችበት ባልተወከለችበት፣ ደግሞ የወጣ ህግ ደግሞ ለትግራይ ከቨር ማድረግ ከባድ ነው ነው። ስለዚህ እንደው ዝም ብለ ውርቅ ሙሉ በሙሉ ውርቅ የሆኑ ብትል የሚፈጠሩ ካዮስ ከባድ ነው፣ አይመለስም። ለኔግ ትራንዚሽኑ ፖለቲካል ትራንዚሽን ተደግፎ ወደ አንድ ነገር መሻገር የሚችለው አይን ኩንቸር በመወያየት እና ፕሮቶካርታ በመዘርጋት የሚሆነው ትግራይ ወደ ኢትዮጵያ እንዴት ነው አካል የምትሆነው፣ በምን እንደምትወከለው አጠቃላይ ትግራይ የኢትዮጵያ አካል ሆና የምትሄድበት ማቀስ ምንድን ነው? ይሄ ሞት መሰረት አለበት። አሁን በፌዴራል መንግስቱና በትግራይ ክልል መካከል ያለው ችግር በህገ መንግስቱ ብቻ ይፈታል ብለው እንደማያምኑም ያክላሉ። በህገ መንግስቱ ብቻ ከፈታዋችን የሆኑ ነገር ምክንያቱ የኢትዮጵያ ችግር ከህገ መንግስቱና ከተቋማት በላይ ነው። ሆነ አሁን አሁን ባለው አሁን ያለው ስለዚህ ወደ ተጨማሪ የፖለቲካው ውጥረት ከመግባት ይልቅ በትግራይ ያሉ ፖለቲካል ሀይሎች ኢንክሉዲንግ ፖለቲካል ፓርቲ በኩልም ያሉ ሌሎችም ተጨምረበት ነገሮች ቀስ በቀስ አስፈላጊ ነው። የህግ ባለሙያዎቹ በትግራይ ክልል ምርጫ ተካሂዶ የክልሉ ህጋዊ ውክልና እስኪረጋገጥ ድረስ የትግራይ ጊዜያዊ አስተዳደር ከፌዴራል መንግስት ጋር ፖለቲካዊ ውይይት በማድረግ ከሁለቱ የፌዴራል ምክር ቤቶች ጋር ግንኙነት በመፍጠርና ከሌሎች ክልሎችም ጋር በመነጋገር የትግራይ ክልል ድምፅ እንዲሰማ፣ መብቶቿና ጥቅሞቿም እንዲከበሩ ጥረት ማድረግ እንደሚኖርበት አመልክቷል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ ሆቢዮ በምትባለው የሶማሊያ ከተማ ነዋሪዎች መኖሪያ ቤታችን ትምህርት ቤቶቻችንና መደብሮቻችን በአሸዋ ማዕበል እየተዋጡ ነው ሲሉ አሳሰቡ። ጠረፉ ላይ ያሉት ከተሞች ሕልውና አደጋ ላይ እየወደቁ ነው ሲሉም ስጋታቸውን ገልጸዋል። የአሜሪካ ድምጽ ዘጋቢዎች ያሰናዱትን ዘገባ ቆንጅታዬ እንደሚከተለው ታቀርበዋለች። የሆቢዮ ከተማ ነዋሪዎች ከተማችንን በኃይለኛ ማዕበል ታዝሎ የሚመጣው አሸዋና አቧራ እያዋጣት ነው፣ አይናችን እያየ ከተማችን እየጠፋችብን ነው እያሉ ነው። ኦስማን አህመድ አብዱሌ 11 ሺህ ነዋሪ ያላት የዚች ከተማ ከንቲባ ናቸው። ይህንን አደጋ ያመጣብን የአየር ንብረቱ ለውጥ ነው ብለዋል። የደን ጭፍጨፋውና ድርቁም አስተዋጽኦ እያደረጉ ነው ነው ያሉት። እንደምትመለከቱት የሶማሊያ ሦስተኛ ትልቅ ከተማ ከሆነችው ከጋልካዩ የሚመጣው ዋናው ጎዳናት ዘግቷል። ከወደዚያ በኩል ብዙ አሸዋ እየመጣ ነው። አሸዋው ስር የተቀበሩ ብዙ መንደሮች አሉ። ለምሳሌ እዚያ ጋር ተመልከቱ። ብዙ ቤቶች አሸዋወጧቸዋል ሰሜን ማዕከላዊ ሶማሊያ ሙዱግ ክፍለ ሀገር ውስጥ የምትገኘው ሆቢዮ እንደ አውሮፓውያን የዘመን አቆጣጠር በ2009 እና በ2010 ተባብሶ የነበረው የባህር ላይ ዝርፊያ ዋና ማናኸሪያ የነበረችው ነች። ዛሬ በአየር ንብረት ለውጡ የተነሳ ለአደጋ እጅግ ከተጋለጡ ከተሞች መካከል አንዷ ሆናለች። ብዙዎች ነዋሪዎቿም እየተፈናቀሉ ናቸው። አሊ አደን አብዱሌ የሆቢዮ ነዋሪ ሲሆኑ አሸዋውና አቧራው ቤቶችን፣ መደብሮችን እና ትምህርት ቤቶችን ውጧቸዋል። ሰውም ግድ ሆኖበት ቀየውን ጥሎ እየተሰደደ ነው ብለዋል። አሸዋው ከተማዋን በማዳረሱ ነዋሪው ግማሽ በግማሽ ጥሎ ሂዷል። አሁን አሸዋው የከተማችን ዋና ሆስፒታልና የአስተዳደሩ ህንጻ ግድግዳ ዳር ተከምሮ ወደ ላይ የወጣ ነው። አሁኑን አንድ መላ ካልተደረገለት በስተቀር አሸዋው ሁለቱንም ይወጣቸዋል። ሆቢዮን አደጋ ላይ እየጣላት ያለው የአሸዋው ማዕበልና እየደጋገመ ሶማሊያን የሚመታት ድርቅ፣ የአየር ንብረት ለውጥ የደቀነው አደጋ በአስቸኳይ መላ ተፈልጎለት የማህበረሰቦችን ደህንነት መጠበቅ ግድ መሆኑን አጠንክሮ እያሳሰበ መሆኑን ተሟጋቾች ይናገራሉ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥም ባለፈው ሚያዝያ ወር ሶማሊያን በጎበኙ ጊዜ የሶማሊያ ህዝብ ከመጠን በላይ ለአየር ንብረት ለውጥ ጉዳት ገፈት ቀማሽነት ተዳርጓል ብለው ነበር። ሶማሊያ ለአየር ንብረት ለውጡ መከሰት ምንም አስተዋጽኦ ሳታበረክት በለውጡ እጅግ እየተጎዱ ካሉ አገሮች መካከል አንዷ ነች። አምስት ሚሊዮን የሚሆን ህዝብ ለአጣዳፊ የምግብ ዋስትና እጦት ተጋልጧል። በእርግጥም የምግብ ዋጋ ማሻቀብ ችግሩን ይበልጡን እያባባሰው ነው የሄደው። የሶማሊያ ፕሬዚደንት ሐሰን ሼክ መሐሙድ የአየር ንብረት ለውጥን ለመታገል በሚል ባለፈው ወር አስር ሚሊዮን ዶላር ወጪ ያለው አንድ መርሃ ግብር አስጀምረዋል። የሆነ ሆኖ የሆቢዮ ከተማ ከንቲባ አብዱሌ ደግሞ ከተማችን ግዙፍ መርሃ ግብር ተዘርግቶ ውጤት እስከሚያመጣ ለመጠበቅ ጊዜ የላትም፣ አሁኑኑ አጣዳፊ እርምጃ መወሰድ አለበት ብለው አሳስበዋል። በተለይም በውጭ ሀገር የሚኖሩ የሆቢዮ ተወላጆች ከተማቸውን ለመታደግ እንዲረዱ ከንቲባው ተማጽኖ አቅርበዋል ሃሳብ በማካፈል የገንዘብ እርዳታን በመስጠት መደገፍ የሚችል ማንኛውም ሰው አካባቢያችንን ከውድመት ለመታደግ ይተባበረን። ቤቶች ለመገንባት የሚችሉም ካሉ ይገንቡ። ምክንያቱም ቤት በብዛት ከተሠራ አሸዋውን በመከላከል ይረዳል። ስለዚህ የወቢዮ ተወላጆች ወደ ከተማችሁ ኑ። የሶማሊያ ፕሬዚደንት ሶማሊያን እንደገና አረንጓዴ እና አልብሳት በሚል ስያሜ ያስጀመሩት መርሃ ግብር የተፋጠነ የዛፍ ተከላ ጥረትና የደን ጭፍጨፋን መከላከል እንቅስቃሴዎች ያካተተ እንደሆነ ተነግረዋል። የጤና ክትትል ማድረጊያ ቴክኖሎጂዎች እጅግ ግላዊ ወደ ሆነው የመኖሪያ ክፍል ወይም መጸዳጃ ቤት ገብተዋል። በካሊፎርኒያ የሚገኘው የአሜሪካ ድምፅ ዘጋቢ ማት ዲብልስ ሰዎች ከተጸዳዱ በኋላ የጤና መረጃቸውን የሚያቀብለው መሳሪያ ፈጣሪዎች በካሊፎርኒያ አግኝቶ አነጋግሮ ያሰናዳው ዘገባ እንደሚከተል ይቀርባል። በየዕለቱ እጅግ ብዙ የጤና መረጃዎች ከመጸዳጃ ቤት ውሃ ጋር ታጥበው ይወርዳሉ። ሳንፈርድ የሕክምና ትምህርት ቤት ባልደረባ የሆኑት ሴንግሚን ፓርክ የሰዎችን አይነ ምድርና ፍሳሽን ማጥናት የጤና ሁኔታን ለማሻሻል ትልቅ ሚና አለው ይላሉ። የሰራ ነው፣ የመጸዳጃ ቤት መቀመጫ ይሄ ነው። ፓርክ ስማርት ቶይሌት የተሰኘውን የዘመነ መጸዳጃ ቤት መቀመጫ ሰርተዋል። መሳሪያው ተጠቃሚው ግለሰብ ተጸዳድሮ ሲጨርስ ፎቶግራፍ በማንሳት ለሕክምና ባለሙያዎች ይልካል። እነዚህ ፎቶግራፎች በኮምፒውተር እይታና በሰው ሰራሽ ልህቀት ውስጥ እንዲያልፉ እናደርጋቸዋለን። ይሄ ቀድሞ በሽታዎችን ለመለየት አሊያም ሳይከሰቱ በፊት ለመከላከል ያግዛል። ካሜራው ከመጸዳጃ ቤቱ መቀመጫ ኋላ ነው የተተከለው። ፓርክ ደቡብ ኮሪያ ከሚገኝ የቴክኖሎጂ አምራች ኩባንያ ጋር በመተባበር ቴክኖሎጂው ለገበያ እንዲቀርብ እየሰሩ ይገኛሉ። ይህ ቴክኖሎጂ ቀድሞ የነበረው መጸዳጃ ቤት መቀመጫ ላይ የሚታከል ሲሆን ለተጠቃሚዎች በዛ መልኩም የሚቀርብ ይሆናል። ቴክኖሎጂው ከሚያነሳቸው ፎቶግራፎች በመነሳት ለተጠቃሚው የአመጋገብ ና የጤና ምክሮችን በተመዘገበው ስልክ ቁጥር ላይ ይልካል። ፓርክ ከዚህ በኋላ የሚሰሩ በቴክኖሎጂ የላቁ መጸዳጃ ቤቶች እጅግ ብዙ በሽታዎችን ለመከላከል እና የካንሰር ምልክቶችንም አስቀድሞ ለመለየት ያግዛሉ ይላሉ። ሌላው የመጸዳጃ ቤት ቴክኖሎጂ ደግሞ ዩስካን ነው። መሳሪያው ሽንትን መመርመር ይችላል። ጁሊስ ዶዋብርን የዩስካን ፕሮጀክት ስራ አስኪያጅ ነው። ሽንት በጣም የሚያስገርም የጤና መረጃን የያዘ ፈሳሽ ነው። በውስጡ እስከ 3000 የሚደርሱ የኬሚካል ይዘቶች አሉት። የሽንት መመርመሪያ መሳሪያዋ በውስጧ በየጊዜው የሚቀያየር የቀለም መያዣ አላት። በውስጡ ያለው ቀለምም በየሶስት ወሩ መቀየር አለበት። በቃ ምንም ማድረግ አይጠበቅባችሁም ሽንታችሁን መሽናት ብቻ ነው ያለባችሁ። የሽንት መመርመሪያው አነስተኛ ሙቀት መለኪያም አለው። በቀዳዳዎቹ የሽንት ጠብታ ወደ ውስጡ ያሳልፋል። መሳሪያው ውስጥ ያሉት ኬሚካሎች እንደ ሰውየው የጤና ሁኔታ ቀለም በመቀያየር ምልክት ይሰጣሉ። የሽንት ምርመራ ውጤቱ ታዲያ በደቂቃ ውስጥ በስልኮት መተግበሪያ ላይ የሚመጣ ይሆናል። በውጤቱ መሰረትም ከአመጋገብ እና ከስነ ተዋልዶ ጋር የተያያዙ መረጃዎችና ምክረ ሀሳቦችን በስልኮት ላይ ያገኛሉ። ቴክኖሎጂው ወደ መጸዳጃ ቤትም እየዘለቀ ይገኛል። ይሁን እንጂ ይህን መሰል ግለሰባዊ መረጃዎችን ሰዎች በስልካቸው መጋራት ይሹ እንደሆነ በጊዜ ሂደት የሚታይ ይሆናል። ተመልካቾቻችን፣ የዕለቱ መሰናዶ እዚህ ላይ ተፈጽሟል። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። በሱዳን የጦር ኃይሎችና በፈጥኖ ደራሽ ኃይሎቹ መካከል ውጊያው ከተጀመረ ከአንድ መቶ በላይ ቀናት ተቆጥረዋል። ትርጉም የለሽ የሆነው ይህ ውጊያ ህዝቡን ለማሰብ እንኳ ለሚከብድ ስቃይ ዳርጎታል በማለት በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሊንዳ ቶማስ ግሪንፊልድ የተናገሩትን በመጥቀስ የዛሬ ርዕሰ አንቀጽ ጽሑፉን ይጀምራል። በሚሊዮኖች የሚቆጠሩ ከመኖሪያቸው ተፈናቅለዋል። ሰላማዊ ሰዎች በየመንገዱ በጥይት ተገድለዋል። ሕፃናት ካለወላጅ ቀርተዋል፣ በግድ ለተዋጊነት ተመልምለዋል ወይም ጥቃት ተፈጽሞባቸዋል። ሴቶችም በግዴታ ተደፍረዋል። ውጊያው ምግብ፣ ውሃ፣ መድኃኒትና ሌሎችም መሰረታዊ አቅርቦቶችን የመሳሰሉ ሰብአዊ እርዳታዎችን ከባድ ችግር ውስጥ ለሚገኙ ሰዎች ማድረስ እንዳይቻል አድርጓል። ፈጥኖ ደራሽ ልዩ ኃይሎቹና ተባባሪዎቻቸው የሆኑት ሚሊሻዎች ምዕራብ ዳርፉር ውስጥ የሚፈጽሙትን ግፍና በደል መቀጠላቸውን የሚያመላክቱ ተአማኒ ሪፖርቶች አሉ። ተፈጽሟል የተባለው የጭካኔ አድራጎት እንደ አውሮፓውያን የዘመን አቆጣጠር በ2004 ዓ ምት ዳርፉር ውስጥ የደረሰውን የዘር ፍጅት በሚዘገንን መንገድ የሚያስታውስ ሲሆን ዩናይትድ ስቴትስ ታወግዘዋለች ሲሉም አምባሳደር ቶማስ ግሪንፊልድ አክለው ተናግረዋል። ሰሜንና ማዕከላዊ ዳርፉር ውስጥ ግጭቱ ሊቀጣጠል የመቻሉ አደጋም ያሳስበናል። በተለይም ፈጥኖ ደራሽ ልዩ ኃይሎቹና ተባባሪዎቻቸው ኤልፋሽር አካባቢ ኃይላቸውን እያጠናከሩ ናቸው የሚሉ ሪፖርቶች ያሉ ሲሆን ይህ በአካባቢው በሚኖረው አረብ ያልሆነው ሕዝብ ላይ የሚደቅነው አደጋ በእጅጉ ያሳስበናል። ለደህንነታቸው ሲሉ ዳርፉርን ለቀው ወደ ሌላ አካባቢ የሚሄዱትን ነዋሪዎች፣ ድንበር ተሻግረው ወደ ቻድ የሚሰደዱትንም ጭምር የሚከለክሉ ታጣቂዎች እንዳሉ የሚገልጹ ያልተረጋገጡ ሪፖርቶች አሉ። ይህ እኛን በጥልቅ ያሳስበናል። ስለ ሰብአዊ መብት ከበሬታ በአድናቆት በመናገር ብቻ ሳንወሰን እንዲከበር የመሟገትም ኃላፊነት አለብን በማለት አጽንኦት ሰጥተው ያስገነዘቡት አምባሳደር ቶማስ ግሪንፊልድ፣ በመሆኑም ሁሉም ወገኖች በዓለም አቀፍ የሰብአዊ መብት ህግ መሰረት ያለባቸውን ሰላማዊ ሰዎችን ከጥቃት የመጠበቅ ግዴታ እንዲያከብሩ ሁላችንም የመጠየቅ ኃላፊነት አለብን ሲሉ አክለዋል። ዩናይትድ ስቴትስ እና ዓለም አቀፍ አጋሮቿ ተፋላሚዎቹ ወገኖች በአስቸኳይ ትጥቅ እንዲያወርዱ ጥሪ እያቀረቡ መሆናቸውን ርዕሰ አንቀጹ አክሎ አመልክቷል። በዚሁ ጊዜም ዩናይትድ ስቴትስ ለሱዳን ሕዝብ ከማናቸውም ትልቁን ሰብአዊ እርዳታ የምትለግስ ሀገር እንደመሆኗ በሚሊዮኖች የሚቆጠሩትን የአገር ውስጥ ተፈናቃዮችና ወደ ጎረቤት ሀገሮች የተሰደደውን ወደ አንድ ሚሊዮን የሚጠጋ ሕዝብ ለመርዳት በመስራት ላይ መሆኗን ርዕሰ አንቀጹ አስከትሎ አውስቷል። አምባሳደር ቶማስ ግሪንፊልድ አያይዘው በቢሮክራሲ ጋሬጣዎች እና በሌሎችም መሰናክሎች የተነሳ ረድኤት የማቅረብ ጥረቶች እየተደናቀፉ መሆኑን በመግለጽ አስጠንቅቀዋል። የሱዳን ባለሥልጣናት ለሰብአዊ ረዳይት ሰራተኞች የቪዛ ፈቃድ አፋጥነው እንዲሰጡ ለሰብአዊ ረዴት አቅርቦትና ሰራተኞች በመላዋ ሱዳን እንዲንቀሳቀሱ ከውጭ ሰብአዊ ረዴትና ለእርዳታ ስራ የሚያስፈልጉ ቁሳቁስ የሚገቡበትን መንገድ እንዲያመቻቹም ጥሪ እናቀርባለን። የሱዳን የጦር ኃይሎችና የፈጥኖ ደራሽ ልዩ ኃይሎች ደም መፋሰሱን በማብቃት የሱዳን ሕዝብ መከራ እንዲያከትም ያደርጉ ዘንድ ጥሪ እናቀርባለን። ይህ ግጭት ወታደራዊ መፍትሄ የለውም። የሰላሙ አስፈላጊነትም የአንዲት ቀን እንኳ ፋታ የሚሰጥ አይደለም በማለት አምባሳደር ሊንዳ ቶማስ ግሪንፊልድ ያስጠነቀቅቱን ጠቅሶ ርዕሰ አንቀጹ ሀተታውን አጠናቋል።